በምስራቅ ኦሮሚያ ባሌ ዞን ና በአጎራባቹ የሶማሌ ክልል ሊበን ዞን የተከሰተው ና ከሶስት ወራት በላይ የዘለቀው የኮሌራ ወረርሽኝ ለ20 ሰው ሞት ምክንያት መሆኑን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ያስታወቀው ትላንት ለሶስተኛ ጊዜ ባወጣው መግለጫ ነው። ወረርሽኙ በባሌ ዞን አራት ወረዳዎች ውስጥ አርባ አንድ ቀበሌዎችን ማዳረሱን ቢሮው አመልክተዋል። የባሌ ዞን ጤና ጽህፈት ቤት ኃላፊ አቶ ሰይፈዲን መሐመድም አመድም ወረርሽኙ መከሰቱን ለቪኦኤ አረጋግጠው የሞተው ሰው ቁጥር ሰባት መሆኑንና ከአንዱ ወረዳ በስተቀር በሌሎቹ መቆጣጠራቸውን ተናግረዋል። እንደ ዞናችን የኮሌራ ወረርሽኙ ተከስቶ የነበረው በአራት ወረዳዎች ባሉ ሀያ ሁለት ቀበሌዎች ውስጥ ነው። እስከ ትናንትና ድረስ ሶስት መቶ ሀያ ሰባት ሰዎች በበሽታው ተጠቅተዋል። አሁን በጉራ ዳሞሌ ደሎመና እና ሐረና ቡሉቅ ወረዳዎች የተከሰተው የበሽታ ወረርሽኝ በቁጥጥር ውሏል። ነገር ግን በበርበሬ ወረዳ አሁንም በሽታው አለ። የሰዎችን ሞት በተመለከተ አሁን በፊት ከተመዘገበ ውጭ ቅርብ ጊዜ የተመዘገበ ሞት የለም። ይህንን ወረርሽኝ በቁጥጥር ለማድረግ ከዓለም ጤና ድርጅት፣ ከጤና ጥበቃ ሚኒስቴርና ከቀይ መስቀል ጋር አብረን እየሰራነን። በበርበሬ ወረዳ ማገገሚያ ውስጥ ሶስት ሰዎች ተለይተው ሕክምና የተሰጣቸው መሆኑን የገለጹት አቶ ሰይፈድን ወረሽኙን ፈጥኖ መቆጣጠር ያልተቻለው በነዋሪዎች የጥንቃቄ ጉድለትና ከፍተኛ የእንቅስቃሴ መጠን በመኖሩ መሆኑን አመልክተዋል። ለሕብረተሰቡና ለጤና ባለሙያዎች ትምህርትና ስልጠና እየተሰጠ መሆኑንም አስረድተዋል። በምስራቅ ባሌ ዞን ግኒር ወረዳና ግኒር ከተማ ደግሞ ባለፉት ሶስት ሳምንታት ውስጥ የኩፍኝ ወረሽኝ መከሰቱን የዞኑ ጤና ጽህፈት ቤት ኃላፊ አቶ ረጋሳ ጋዲሳ ለአሜሪካ ድምጽ ገልጸዋል። ናኖ አና ለማን ረካ አና ግኒር መጋላ ግኒር ረጅራ አሁን በግኒር ወረዳና በግኒር ከተማ አካባቢ ነው በሽታው እየታየ ያለው። በግኒር ከተማ ሶስት ሰዎች በግን ወረዳ ደግሞ ሀያ ሁለት ሰዎች ናቸው በህክምና ላይ የሚገኙት። አሁን በሽታውን ለመቆጣጠር ከአስራ አምስት ቀን በኋላ ወረርሽኙ በፊት በተከሰተባቸው ወረዳዎች ጭምር ውስጥ ክትባት ለመስጠት እየተዘጋጀንን። ነገር ግን አሁን በሽታው አልፎ አልፎ መከሰቱ የማይቀር ነው ማለት ነው። አቶ ረጋዛ ከሶስት ወራት ወዲህ በዞኑ እየተከሰተ ያለው ወረርሽኝ በመጀመሪያ አካባቢ ለአስራ አራት ሰዎች እልፈተ ህይወት ምክንያት መሆኑንም አክለው ተናግረዋል። በሌላ በኩል ደግሞ በኦሮሚያ ክልል ምዕራብ ወለጋ ዞንም ኩፍኝ መታየቱንና ብዙ ህጻናትን መግደሉን ነዋሪዎች ተናግረዋል። በጸጥታ ችግር ምክንያት በምዕራብ ወለጋ ዞን ቆንዳላ ወረዳ ውስጥ ላለፉት ሁለት ዓመታት የኩፍኝ ክትባት አለመሰጠቱን፣ ሁለት ልጆቻቸው በኩፍኝ እንደተያዙባቸው በስልክ የገለጹት በያን ሁሴን የሚባሉ የአካባቢው ነዋሪ አመልክተዋል። ከወጋ ሞ ጋ አንደኛው ሁለት ዓመቱ ነው። ሌላኛው ልጄ ደግሞ ዘጠኝ ወሩ ነው። ሁለቱም ታመዋል። አፋቸው ውስጥ ቆስሏል። ምግብም መውሰድ አይችሉም። ጤና ጣቢያ ስለሌለ ክሊኒክ ወሰን ናቸው። የሞቱ ህጻናትም አሉ። እዚህ የጸጥታ ሁኔታም ጥሩ ስላልሆነ ሆስፒታልም ስለሌለ ተቸግረናል። ልጆቻችን ክትባት ቢያገኙ ጥሩ ነበር። በአንድ ክሊኒክ ውስጥ እንደሚሰሩ የገለጹት የጤና ባለሙያ ስለ ሁኔታውና እየሰጡ ስላሉ ድጋፍም እንዲህ ይላሉ ሮ ዋ ህጻናት ለህክምና ይመላለሳሉ፣ የሚሞቱም አሉ። ስለበሽታው በሽታው ስናጥና በፊት ክትባት ይሰጣቸው ነበር፣ አሁን ግን የለም። እኛ እንግዲህ አንቲባዮቲክ ነው የምንሰጣቸው። የሚድኑም የማይድኑም አሉ። ክሊኒካችን ውስጥ ሁለት ህጻናት ሞተዋል። ከህብረተሰቡ የሰማነው ደግሞ በአንድ ሳምንት ብቻ የሞቱት ወደ ሰላሳ ህጻናት ይሆናሉ። ቆንዳላ ውስጥ ህጻናት በኩፍኝ ስለመሞታቸው እንደማያውቁ የተናገሩት የኦሮሚያ ጤና ቢሮ ምክትል ኃላፊ አቶ ደረጀ አብደና ቢሮው ለመከላከል እየተንቀሳቀሰ እንደሆነ አመልክተዋል። ገባሰን በሚላከው ሪፖርት ሰዎች ስለመታመማቸው መረጃ አለን፣ ነገር ግን ሞትን በተመለከተ ሪፖርት የለኝም። እንደ ኦሮሚያ ክልል በተለይ ኩፍኝን በተመለከተ ክትባት በመስጠትና ህጻናት በብዛት በበሽታው ሲያዙ ደግሞ የሚሰጠውን ክትባት ግንባት መጠን ከፍ በማድረግ በዘመቻ መልክ ለመስጠት እንሰራለን። የጸጥታ ችግር ባለባቸው አካባቢዎችም ቢሮአቸው የማሳወቅ ዘመቻ እንደሚያካሄድና ክትባት በሚደርስበት ሁኔታ ላይም ከሚመለከታቸው አካላት ጋር እየሰራ መሆኑንም አክለው አቶ ረጀ ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ